የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። ¶¶ አንዴ የአንድ የትምህርት ስርዓት በዚህ ደረጃ ከታች እስከ ላይ መሰረታዊ ኢንቴግሪቲው ከተበላሸ እንዴ ለምን ይገርመናል አሁን ያለንበት መከራ ውስጥ መኖራችን? እንዳለ የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋን ድምፅ የሰማችሁት በዕለቱ አቢር እስ ዝርዝሩን ይዘናል። ሪፖርት አቅራቢዎቹ ህወሓት በወልቃይት ጠገዴና በጠለምታ አካባቢ በአማራ ብሔር ተወላጆች ላይ ፈጽሞታል ያሉትና ዘር ማጥፋት ሲሉ የጠሩትን አድራጎት እንዲያጠና የተላከው የምሁራን ቡድን ሀያ የሚሆኑ የወል መቃብሮችን ማግኘቱን ጎንደር ዩኒቨርስቲ አስታወቀ። የዚህንም ዝርዝር ደርሶናል፣ ቆየት ብለን እናቀርባለን። ሌሎች በወቅታዊ ጉዳዮች ላይ ያተኮሩ ዝርዝር ዘገባዎችና ቅንብሮችን አክለን ለምሽቱ ሐሙስ መጋቢት 29 2014 ዓ.ም ዓ ም ተሰይመናል። እንደምናመሻችሁ ጤና ይስጥልኝ ክቡራትና ክቡራን አድማጮቻችን የምሽቱ አቀናባሪ ብርሃን ኃይሉ መሐንዲሱ ኔልሰን ሎፔዝ ነው። ዜና አቅራቢዋ ቆንጅታየናት የጽዮን ግርማ ፕሮግራሙን ትመራልናለች በዋና አዘጋጅነት። ሌሎች ባልደረቦቻችንም ስፍራ ስፍራቸውን ይዘዋል። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊን ጨምሮ የዕለቱ የማኅበራዊ ስርጭቶች አሰናጃጃችን አባየው ገበያዋለች። እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። አሁን የሰዓቱን የዓለም ዜና አይስጥልኝ። እንደምን አመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችው ቆንጅ ይታይ ነኝ። በብዙ ሺዎች የተቆጠሩ ሱዳናውያን ዛሬም የተቃውሞ ሰልፍ አካሂደዋል። ሰልፉ የተጠራው ባለፈው ጥቅምት ወር የተካሄደውንና ሀገሪቱን የፖለቲካ ትርምስ ውስጥ የከተታትን እንዲሁም የምጣኔ ሀብት ቀውሱን ያባባሰውን ወታደራዊ መፈንቅለ መንግስት ለመቃወም መሆኑን አሶሽትድ ፕሬስ ዘግቧል። ሲቪላዊ አስተዳደር እንዲመሰረት በተከታታይ ሰልፍ እየወጡ የሚጠይቁት ተቃዋሚዎች በገዢዎቹ ጀኔራሎች ላይ ግፊት ማድረጋቸውን ቀጥለዋል። የሶማሊያ ጠቅላይ ሚኒስትር የአፍሪካ ኅብረት አምባሳደሩን ከአገር እንዲወጡ አዘዙ። ጠቅላይ ሚኒስትር ሞሐመድ ሁሴን ሮብሌ ፐርሶና ኖን ግራታ ያሏቸውን በሶማሊያ የአፍሪካ ኅብረት ሊቀመንበር ልዩ ተወካዩን አምባሳደር ፍራንቼስኮ ማዲየራን በ48 ሰዓት ውስጥ ከሀገር ይውጡ ሲሉ አዘዋል። ጠቅላይ ሚኒስትሩ ትናንት ሌሊት ላይ ባወጡት መግለጫ አምባሳደሩን በእሳቸው ደረጃ የማይጠበቅ ተግባር ፈጽመዋል ሲሉ ወንጅለው አህጉራዊው ህብረት ትዕዛዜን ተቀብሎ አምባሳደሩን ይጥራ ሲሉ ጠይቀዋል። የሶማሊያ ፕሬዚደንት አብዱላሂ ሞሐመድ ፋርማጆ ግን የጠቅላይ ሚኒስትሩን እርምጃ ወዲያውኑ ነው ውድቅ ያደረጉት። ይህም በሀገሪቱ መሪዎች መካከል ጭቅጭቁ መቀጠሉን የሚጠቁም ተደርጎ ታይቷል። ፕሬዚደንቱ ባወጡት መግለጫ ማዲራ ሉዓላዊ ሀገራችንን የሚጻረር አድራጎት ፈጽመዋል የሚል ሪፖርት ከውጭ ጉዳይ ሚኒስቴር አልደረሰኝም፣ እርምጃ እንዲወሰድባቸውም አላዘዝኩም ብለዋል። አምባሳደሩ ከሀገር እንዲወጡ ትዕዛዝ የሰጠው ክፍል እንዲህ ያለ ወሳኝ እርምጃ ብቻውን ለመውሰድ ስልጣን ያለው አይደለም ሲሉም ፕሬዚደንቱ አክለዋል። በጉዳዩ ላይ የአምባሳደሩን አስተያየት ለማግኘት እንዳልተቻለ ነው ዘገባው ያመለከተው። ጠቅላይ ሚኒስትሩ የአፍሪካ ህብረቱ አምባሳደር እንዲወጡ ያዘዙት ከጥቂት ቀናት በፊት የተባበሩት መንግስታት ድርጅት የጸጥታ ምክር ቤት አሚሶምን የተካው አዲሱ የህብረቱ ተልዕኮ አትሚስ እስከ አውሮፓውያኑ 2024 ዓ ም ድረስ ስራውን እንዲቀጥል ውሳኔ መስጠቱን ተከትሎ ነው። የቀድሞ የቦርኪና ፋሶ ፕሬዚደንት በቶማስ ሳንካራ ግድያ ጉዳይ የዕድሜ ልክ ስርዓት ተፈረደባቸው። የቀድሞ ፕሬዚደንት ብሌዝ ኮምፓወሬ እንደ አውሮፓውያን አቆጣጠር በ1987 ከሳቸው በፊት በነበሩት ፕሬዚደንት በቶማስ ሳንካራ ላይ በተፈጸመው ግድያ የተሰጣቸው የዕድሜ ይፍታህ ስርዓት ቅጣት ብዙዎች በቅርብ ዓመታት በብጥብጥ በሚታመሰው በዚያ የአፍሪካ አካባቢ የድል ዜና አድርገው አይተውታል። ሳንካራ ከተገደሉ ከ34 ዓመታት በኋላ የቀድሞ ፕሬዚደንት ኮምፓዎሬ እና የሌሎቹ አብረዋቸው የተከሰሱ 14 ሰዎች የክስ ሂደት የተከፈተው ባለፈው ጥቅምት ወር ነበር። ከ14ቱ ውስጥ ሶስቱ ከወንጀሉ ነፃ የተባሉ ሲሆን የተቀሩት ከሶስት ዓመት እስከ ዕድሜ ልክ እስራት ተወስኖባቸዋል። የቶማስ ሳንካራ ቤተሰብ ጠበቃ ቤኔዌንዴ ስታኒስላስ ሳንካራ የእድሜ ልክ ቅጣት ውሳኔውን ተከትሎ በሰጡት ቃል እንዲህ ብለዋል። የተሰጠው የቅጣት ውሳኔ እፎይታ ሰጥቶናል። ከዚያም በላይ ለቦርኪና ዳግም ትንሣኤ ተስፋ የሚሰጥ ነው። ለአፍሪቃም ትንሣኤ እንዲሁ የማይነካ ሰው እንደሌለ፣ ሁሉም በሥራው እንደሚጠየቅ በግፊት ሁሉም እኩል መሆኑን ያሳየናልና ከቶማስ ሳንካራ መገደል በኋላ ስልጣን የያዙት ኮምፓወሬ የቶማስ ሳንካራ ግድያ ጉዳይ እንዳይነሳ አፍነው ይዘው ለ27 ዓመታት ሀገሪቱን በአምባገነንነት እንደገዙ ይታወሳል። በ2014 ከስልጣን ከተገለበጡ በኋላ ወደ አይቮሪኮስት ተሰደው የፍርድ ሂደታቸው የተካሄደው በሌሉበት ነው። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩክሬን የውጭ ጉዳይ ሚኒስትር ዲሚትሮ ኩሌባ ከሩሲያ ጋር ግጭት ውስጥ ተስበን እንገባለን በሚል ፍራቻ አንዳንድ ሀገሮች የጦር መሳሪያ እርዳታ ለመስጠት እያመነቱ ነው ሲሉ ነቀፌታ አሰሙ። የሚያስፈልገንን ከሰጣችሁን ሌሎቻችሁ ውጊያ ውስጥ እንዳትገቡ፣ ዩክሬናውያን እንዋጋለን ብለዋል ኩሌባ። የውጭ ጉዳይ ሚኒስትሩ ይህን ያሉት የሰሜን አትላንቲክ ቃል ኪዳን ድርጅት አባል ሀገሮች የውጭ ጉዳይ ሚኒስትሮች ጉባኤ ብረሰልስ ላይ ከመጀመሩ ቀደም ብሎ ከድርጅቱ ዋና ጸሐፊ የንስ ስቶልተንበርግ ጋር ሆነው ለጋዜጠኞች በሰጡት ቃል ነው። የኔ አጀንዳ ቀላል ነው። ሶስት ነጥቦችን ብቻ የያዘ ነው። የጦር መሳሪያ፣ የጦር መሳሪያ፣ የጦር መሳሪያ አሁን ከማናቸውም በላይ ዩክሬንን ልትረዷት የምትችሉት የሚያስፈልጋትን ድጋፍ ስትሰጧት ብቻ መሆኑን እኛ እንተማመንበታለን። ያን ካደረጋችሁ የሩሲያውን ፕሬዚዳንት ፑቲንን መቆጣጠር ይቻላል። የጦር ኃይላቸውን ድል አድርገን ከዩክሬን እንዳያልፍና ጦርነቱም እንዳይስፋፋ ልናደርግ እንችላለን። ስቶልትንበርግ በበኩላቸው የኔቶ አባል ሀገሮች ዩክሬን ያቀረበችው የአየር መቃወሚያና ጸረ ታንክ መሳሪያ እንዲሁም ሌላም ድጋፍ ጥያቄ እንነጋገርበታለን ብለዋል። የውጭ ጉዳይ ሚኒስትር ኩሌባ ምዕራባውያን ሀገሮች በሩሲያ ላይ አዳዲስ ማዕቀብ ማውጣታቸው እንዳስደሰታቸው ገልጸዋል። ሆኖም የሩሲያ ነዳጅና ጋዝን መግዛት ሙሉ በሙሉ ማገድንና የንግድ መርከቦቿ ወደቦቻቸው እንዳይደርሱ መከልከልን ጨምሮ ተጨማሪ እርምጃዎች መውሰድ አለባችሁ ብለዋል። የሩሲያ ወታደሮች በዩክሬን ንጹሐን ዜጎችን መጨፍጨፋቸውን የሚገልጽ ውንጀላ መውጣቱን ተከትሎ ዩናይትድ ስቴትስ ሞስኮ ላይ አዳዲስ ማዕገቦች ጥላለች በዚህ ላይ በመጽሔት ክፍለ ጊዜ የሚቀርበው ዘገባ ሰፋ ያለ ትንታኔ ያቀርብበታል በመጨረሻም የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የዳኛ ኬታኒ ብራውን ጃክሰንን የጠቅላይ ፍርድ ቤት ዳኝነት እጩነት በዛሬው ዕለት ያጸድቅላቸዋል ተብሎ እየተጠበቀ ነው የመወሰኛው የብዙሃን ዲሞክራቶች መሪው ሴኔተር ቸክ ሹመር ትናንት ረቡዕ ማምሻ ላይ በሰጡት ቃል ምክር ቤቱ ዛሬ ከቀትር በኋላ ድምፅ ሊሰጥ መዘጋጀቱን አስታውቀዋል። ሦስት ሪፐብሊካን ሴኔተሮች ሱዛን ኮለንስ፣ ሊሳ መርኮውስኪ እና ሚት ሮምኒ ዲሞክራቶች ጋር የዳኛ ጃክሰንን እጩነት ደግፈው ድምፃቸውን እንደሚሰጡ አስታውቀዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ። thank you ቆንጅታየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የዕለተ ሐሙስ ምሽት ዝግጅታችንን ነው። መጋቢት 29 2014 ዓም አስተናጋጃችሁ አሉላ ከበደ ነኝ። የስቱዲዮ ምስልና ድምፅ አቀናባሪያችን ኒክ ኢቫኖቭ ነው። ሌሎች ባልደረቦቻችንም በየስፍራው ተሰይመው ፕሮግራማችንን ለማሰራጨት በመርዳት ላይ ይገኛሉ። አድማጮች ቆየት ብለው በሚሰሙት ዝግጅቶቻችን አንዱ በኢትዮጵያ ላይ የሚያተኩረውትን ሁለቱን የዩናይት ስቴትስ ቢል ወይንም የህግ ረቂቆች ይመለከታል። ሁለተኛው አጋማሽ ነው የምናቀርበው። አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው መወስዳችሁ ቀደም ብዬ በመግቢያው ያስተዋወቅኩት ድምፃቸውን የሰማችኋቸው የትምህርት ሚኒስትሩ የቀረቡበት ዝግጅት ነው። ውዝግባ አስነሳው ያለፈው ዓመት የከፍተኛ ትምህርት ተቋማት መግቢያ ፈተና ውጤቶች ጉዳይ ላይ መግባባት ላይ መደረሱን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ዛሬ ለህዝብ ተወካዮች ምክር ቤት ባቀረቡት ዘገባ አስታውቀዋል። በሌላ በኩል ግን ከሚኒስቴር መስሪያ ቤቱ ጋር አለመነጋገሩንና ቅሬታና ስጋታቸውን በይፋ ካሳውቁ መካከል የሚገኘው የህዝብ እንባ ጠባቂ ተቋም አመልክቷል። አሁንም ጥያቄዎች እንዳሉና ዋና እንባ ጠባቂው ዶክተር እንዳለ ኃይሌ ተናግረዋል። የፈተና ስርቆት ዋነኛ ችግር መሆኑን ፕሮፌሰር ብርሃኑ ለንደራሴዎቹ ገልጠዋል። ለዝርዝሩ ኬኔዲ አባተ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የሚኒስቴር መስሪያ ቤቱን ያለፉት ዘጠኝ ወራት እቅድ አፈጻጸም በተመለከተ ለህዝብ ተወካዮች ምክር ቤት ሪፖርት ባቀረቡበት ወቅት ከሰሞኑ ከፍተኛ መነጋገሪያ የሆነውን ሀገር አቀፍ የ12ተኛ ክፍል ፈተና ጉዳይ አንስተዋል። ሚኒስትሩ በሪፖርታቸው ከፈተና አስተዳደር እና ውጤት ጋር በተያያዘ የሚቀርቡ ቅሬታዎች ተጨባጭ እንዳልሆኑ ገልጸዋል። በፈተና እርማት ላይ የቀረቡ ቅሬታዎችን በአካልና በበይነ መረብ ለማስተናገድ ጥረት ጥረት በተጨማሪም ስለፈተና ፈተና እርማቱ ውጤት ጥንቅርና ገለጻ ተጨማሪ መረጃ ለማግኘት ለጠየቁ የትምህርት ቢሮዎች እና ሌሎች ተቋማት ሂደቱንና አሰራሩን በግልጽ በማሳየት ከእርማት ውጤት ጥንቅርና ገለጻ ጋር የተገናኘ ከሚጠበቀውና ማስተካከያ ከተደረገበት መጠነኛ ችግር ውጭ ያጋጠመ ጉልህ ችግር አለመኖሩን መግባባት ላይ መድረስ ተችሏል። ይህ እንደተጠበቀ ሆኖ በተለያዩ አካላት ሲነሱ የነበሩ ከፈተና አስተዳደርና ውጤት ገለጻ ጋር የተገናኙ ችግሮች ተጨባጭነት የሌላቸው መሆኑን ለዚህ ለተከበረው ምክር ቤት በአክብሮት ማረጋገጥ። የተማሪዎቹን ቅሬታ ለትምህርት ሚኒስቴር ማቅረባቸውን ከገለጹት ተቋማት መካከል የኢትዮጵያ የሕዝብን በጠባቂ ይጠቀሳል። በጉዳዩ ላይ ከትምህርት ሚኒስቴር ጋር ተነጋግረው መግባባት ላይ ደርሰው እንደሆነ የጠየቅናቸው የተቋሙ ዋናን በጠባቂ ዶክተር እንዳለ ሀይሌ ተከታዩን ምላሽ ሰጥተዋል። በዚህ ጉዳይ አልተነጋገርንም። እስካሁን ቅሬታም እየቀረበ ነው። እንግዲህ አሁን ኢንፎርማሊ ያለን መረጃ ምንድን ነው? ተማሪዎች ቅሬታ ላሉበት ዞን ያቀርባሉ። ዞኑ ደግሞ ያጠቃልልና ለክልል ያቀርባል። ክልሉ ለብሔራዊ ፈተናዎች ኤጀንሲ ያቀርባል። ከዛም ተማሪዎች እየጠየቁ ነው ያለው ቢያንስ ጥያቄያችን ደርሷል ወይስ አልደረሰ የሚለውን ራሱ ማረጋገጥ አልቻልም የሚል አሳብ ነው ያላቸው። በተወካዮች ምክር ቤት አባላትም በተማሪዎች ፈተና ጉዳይ ላይ ጥያቄ የተነሳ ሲሆን በምክር ቤቱ የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ አባል አቶ ፍሬው ተስፋዬ ተከታዩን ጠይቀዋል። የአስራ ሁለተኛ ክፍል ብሔራዊ ፈተና አስተዳደር የእርማት ሂደት ውጤት አገላለጽና የተገልጋዮችን ቅሬታ በአግባቡ ከማስተናገድ አኳያ እርምት የሚያስፈልጋቸውን ጉዳዮች ለይቶ ለማስተካከል ያለው ዝግጁነት ምን ይመስላል? የትምህርት ምዘናና ፈተናዎች አገልግሎት ምክትል ዋና ዳይሬክተር አቶ ተፈሪ ፈይሳ ለጥያቄዎቹ ይህን ምላሽ ሰጥተዋል። ከእርማት ጋር ተያይዘው ምንም አይነት የአንስርኪ ስህተት በተለያየ አካላትም ለማየት ለማጣረት ጥረት ተደርጓል። ምንም አይነት የአንስርኪ አገባብ ላይ የተፈጠረ ችግር እንደሌለ ነው የተረጋገጠውና ከዚህ አኳያ ችግሮቹን በተለይ በእኛ ደረጃ ማኔጅ ማድረግ የሚችለውን ማስተካከል የሚችለውን ለማስተካከል ጥረት ያደረግንበት ሁኔታ ያለን ቅሬታ አቀባበል ላይ እውነት ለመናገር በኃላፊነት ነው ቅሬታውን የተቀበልነው። ያመለከቱት ተማሪዎች በጣም ብዙ ናቸው። ኦልሞስት ወደ ሰላሳ ሺህ የሚጠጉ ናቸው። ስለዚህ እዚህ አካባቢ ላይ ፍጥነት ችግር እንደነበረ አይተናል። ሁለተኛ ደግሞ የተብራራ መልስ መስጠት ልጆቹን በሚያሳምን ሁኔታ ማለት ስለዚህ እዚህ አካባቢ ላይ የነበረውን ክፍተት አርመም እስከ ትላንት እስከ ትላንት ወዳ ድረስ ልጆች ያለ ገደብ ቅሬታቸውን እንዲ ድል ሰጠን። በዛ ልክ እየተሰራ መሆኑንም የተከበረው ምክር ቤት እንድረዳል እንፈልጋለን። ከፈተና ጋር በተያያዘ ዋና ተግዳሮት የሆነው የፈተና ስርቆት መሆኑን የገለጹት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ በተለያየ ደረጃ የሚገኙ የመንግስት የስራ ኃላፊዎችም የስርቆቱ ተዋናይ እንደሆኑ አንስተዋል። አንዳንዱ በየክልሉ ያሉ የመንግስት በዞን ይሁን በወረዳ ተለያየ ደረጃ ያሉ የመንግስት ባለሙያዎች የሚሳተፉበት ይሄ መነሻው ይሄን ፈተና ሰርቆ ለአካባቢው ተወላጆች ወር ለአካባቢው ተፈታኞች በመስጠት አካባቢን እንጠቅማለሁ ተብሎ የሚታሰብ የትምህርት ስርዓቱን ከፖለቲካና ከክልላዊነት ጋር ያጣበቀው አካሄዳችን ያመጣው በጣም ትልቅ ችግር ነው። ቁጭ ብላችሁ አስቡት። ፎረ ሰከንድ ምን ያህል የሞራል እንትን እንደሆነ እዩት አንዴ፣ የአንድ የትምህርት ስርዓት በዚህ ደረጃ ከታች እስከ ላይ መሰረታዊ ኢንቴግሪቲው ከተበላሸ፣ እንዴ ለምን ይገርመናል? አሁን ያለንበት መከራ ውስጥ መኖራችን እንደ ሀገር የሚያበላሸው ሁሉን ነገር ነው። ሲቪል ሰርቪሳችንን ያበላሸዋል። ፖለቲካችንን ያበላሸዋል። ልጆቻችንን እንዲሰርቁ እያስተማሩ ይህንን የሚያደርገው አስተማሪው፣ የትምህርት ቤት ዳይሬክተሩ፣ የመንግስት ኃላፊዎች በሆኑበት ሁኔታ ወዴት ነው ምንሄድ ያለ በቀጣይነት ከፈተና ጋር በተያያዘ ስለሚወሰደው መፍትሄ ደግሞ ይህም ብለዋል። አንዱ ትልቁ ርብርባችን ይሄ ፈተና መስረቅ የሚባል ነገር የሚቆምበትን መንገድ በተለይ አስራ ሁለተኛ ደረጃ ፈተናን ባለፈው ዓመት የተጀመረው በታብሌት እንዲሰጥ ተብሎ የነበረው በከፍተኛ ደረጃ እየገፋ ነው ያለ ነው። የአቅም ጉዳይ ሆኖብን ብቻ አይቆምንበት። ሌላው ሁሉም ነገር ሁሉም ፕሮሰስ ከጨረስን በኋላ ይሄ የሚጠይቀውን ወደ አንድ ሚሊዮን የሚሆን ታብሌት አገር ውስጥ ለማስገባት ወደ አራት መቶ ስልሳ ሚሊዮን ዶላር ይጠይቃል። እሱ እንኳን ቢያቅተን በዚህ ዓመት እንደማንም የምንችለውን ሞክረን የምንወስደው እርምጃ ግን በየትምህርት ቤቶቹ ፈተና መፈተን ትተን፣ ምናልባት የሚያስወጣንን ወጪ አውጥተን ከየትምህርት ቤታቸው አምጥተን በየዩኒቨርሲቲ ማዕከላት ውስጥ ፈተናዎቹ እንዲወስዱ ማድረጉ አንዱ ከ12ኛ ክፍል ፈተና ጋር በተያያዘ የእርማት ችግር እንዳለና የዩኒቨርሲቲ መግቢያ ውጤት ከወትሮ ከፍ ማለቱን በመግለጽ በበርካታ ተማሪዎችና ወላጆች ቅሬታዎች መሰማታቸውን እንደቀጠሉ ነው። ይሁን እንጂ ከእርማት ጋር በተያያዘ ጉልህ ክፍተት አለመኖሩን የሚገልጸው የትምህርት ሚኒስቴር የተፈጠሩ ውስን ያላቸው ችግሮችም መፈታታቸውን አመልክቷል። የዩኒቨርሲቲ መግቢያ ውጤት ከፍ ያለው ደግሞ ከአዲሱ የትምህርት መዋቅር ጋር በተያያዘ የ10ኛ ክፍል አገር አቀፍ ፈተና በመቅረቱ ምክንያት የዘንድሮ የ12ኛ ክፍል ተፈታኞች ቁጥር በሁለት ፍ በማደጉና የዩኒቨርሲቲዎችን የመቀበል አቅም ታሳቢ በማድረግ መሆኑን አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። አመሰግናለሁ ኬኔዲ። አድማጮች፣ በተከታዩ ዘገባ ደግሞ ከአዲስ አበባ ወደ ሰሜን ኢትዮጵያ ወደ ወልቃይት ነው የምንወስዳችሁ። ሪፖርት አቅራቢዎቹ ህወሓት በወልቃይት ጠገዴና በጠለምት አካባቢ በአማራ ብሔር ተወላጆች ላይ ፈጽሞታል ያሉትንና ዘር ማጥፋት ሲሉ የጠሩትን አድራጎት እንዲያጠና የተላከው የምሁራን ቡድን ሀያ የሚሆኑ የወል መቃብሮችን ማግኘቱን የጎንደር ዩኒቨርሲቲ ዛሬ አስታውቋል። ጥናቱ የሸፈነው ከ1972 ዓ ም እስከ 2013 ዓ ም መሆኑም ተገልጧል በሌላ በኩል ግን ትግራይ ክልልን እያስተዳደረ የሚገኘው ህወሓት ትናንት ባወጣው መግለጫ ራሱን ተበዳይ አድርጎ ለማቅረብ እየሞከረ ነው ያለውን የአማራ ክልላዊ መንግስት፣ ከሶ አስከሬኖቹ በትግራይ ተወላጆች ላይ የተፈጸመ ግድያ ሰለባዎች ናቸው ብሏል። አምነስቲ ኢንተርናሽናል ደግሞ እንዲህ አይነት ሪፖርት ለማውጣት ሳይንሳዊ ጥናት ማድረግ ያስፈልጋል ይላል። አስቴር ምስጋናው ተከታትለዋለች። በወልቃይት ጠገዴና ጠለምት አካባቢ የህወሀት ኃይሎች በአማራ ብሔር ተወላጆች ላይ ፈጽመዋቸዋል የተባሉ ወንጀሎችን እንዲያጣራ ከጎንደር ዩኒቨርሲቲ ወደ ስፍራው ተልኳል የተባለው ቡድን ከአንድ ዓመት በፊት ጥናት ሲያካሄድ መቆየቱን ገልጾ ዛሬ ውጤቱን ይፋ ማድረጉን አስታውቋል። አገኘሁት ባለው ውጤትም ወንጀል ተፈጽሞባቸዋል የተባሉ አስራ ሁለት ቀጠናዎችን መለየቱን ገልጿል። ከእነዚህ ውስጥ በጠገዴና በወልቃይት ድንበር መካከል በሚገኘው ቃሌማ በተባለ ወንዝ አካባቢ አይደለም የአካባቢው ሰዎች ደግሞ ግንም ብለው በሚጠሩት በወቅቱ የህወሀት ኃይሎች የወልቃይት ተወላጆችን አፍነው የሚያስገቡበት ነው በተባለው የማጎሪያ ስፍራ እስከ ሀያ የሚደርስ የጅምላ መቃብር መገኘቱንና እዚህ ማጎሪያ ስፍራ ውስጥ ገብተው የነበሩ በሺዎች የሚቆጠሩ ሰዎችም መገደላቸውን ማስረጃ አለኝ ብሏል። ቡድኑ የጥናት ቡድኑ ተሳታፊ እንደሆኑ የገለጹት ዶክተር በአምላክ ሂደግ ስለ ጥናቱ ተጠይቀው ከጠለምት፣ ከጠገዴ፣ ከወልቃይት እየተፈለጉ እየታጎሩ በሰማናዎች መጨረሻ መጀመሪያ አካባቢ ይወስዷቸው ነበር። እዚህ አካባቢ ከኢዲን ጋር ከሌሎች ጋር አብረው ስለሚሰሩ የአማራን ጥያቄ የሚያቀነቅኑ የአካባቢው የሚመጡ የትግራይ ኃይሎችን ትክክል እንዳልሆኑ የሚናገሩ ሰዎችን እየወሰዱ ያጉሯቸው የገሏቸው ነበር። ከአምስቱ ውስጥ አንዱን የጥናት ቡድኑ ለናሙና ሙከራ ሰርቶ አስራ ሁለት አጽም አግኝተዋል። አስራ ሁለት ምክር አብዛኛው ሰው ወንዝ ላይ የተጣለው እና ሀያ ጉድጓድ እንግዲህ መቶ ሀያ የያዛለ ሰላሳ የያዛለ ሰላሳ ስድስት የያዛለ በመረጃችን መሰረት ዶክተር በአምላክ ቡድኑ ለጥናቱ በግብዓትነት ተጠቅሞታል ያሉትን ሲያስረዱ፣ አባቱ የተገደለበት ወንድሞቹ ጠፍተው የቀሩ አብዛኛው ሰዎች ታሪክ አዋቂዎች ናቸው። በከፍተኛ ሁኔታ የተገደሉት እዚያ ማጎሪያ ውስጥ የነበሩ ሰዎች ይወጡ አሉ። እንደ አጋጣሚ አሁን ለምሳሌ ባለቤቷ ታጋይ ነበረ ነገር ግን እሱን ማግኘት ስላልቻሉ እሷን ያስሯት ሴትዮ ነበረች ኢንተርቪው ያደረግናት በአካባቢው ቁጭ ብለው ተደብቀው ያዩ ሰዎች አግኝተናል። ተመለስ ብለው አንዱ ያባረሩት እነሳለ ሁለተኛ ስመጣ ብለውት እዚህ ቦታ ላይ ነው ቁጭ ያገኘቸው ብሎ ቦታውን ራሱ ጠቁሞላለኛል። የመቃብሩ ቦታ እዚያው በአካል ያዩ ሰዎች አሉ። አሁን ለምሳሌ አሳማ በለጠ የሚባል ሰውዬ እየፎከረ ድረስ አምጥቶ የገደሉት እና ልጁ አሁን የአባሽን አጽ ማግኘት ይፈልጋለሁ እያለ በራሱ ከፍተኛ ጥምት እያደረገ ነው። እና በጣም ከፍተኛ ሰው መስዋዕትነት ከፍሏል። ማህበረሰቡ በግስ ማለት ነው። እና እኛ በአብዛኛው የጠቀምነው ሜትዶሎጂ የጥቆማ ነው። ጥቆማ በሰፊው ማህበረሰቡ ከያን አንድ ቤት ችግሩ ያልደረሰበት የለም። ዶክተር ባምላክ አክለውም የጥናቱ ውጤት በዘር ማጥፋት ወንጀል ላይ ለሚሰሩ ዓለም አቀፍ ተቋማት ለግብአትነት የሚያገለግል በመሆኑ መረጃዎችንና ቦታዎችን ለማሳየት አብሮ ለመስራት እንደሚቻል ገልጸዋል። ቦልካ ጠለምት በርካታ የጅምላ መቃብሮች ተገምተዋል። ወደ አስራ ሁለት ቀጠና በአንዱ ቀጠና ብቻ ወደ ሀያ የሚጠጉ የጅምላ መቃብሮች አሉ። ይህንን የተለያየ መረጃ የተለያየ አካል ሊጠቀመው ስለሚችል ማንኛውም ገበ ተቋም መጥቶ መረጃውን በሳይንሳዊ በሆነ መልኩ አጣራለሁ የሚል ከሆነ የጎንደር ዩኒቨርሲቲ ሪሰርች ጥናት ቡድን ለማገዝ ፍቃደኛ ነው። ረጅም ጊዜ የተቀበሩ አቅሞች እንዳውም ፎረንሲክ ና በካርበን ደሳ ቢመረመሩ እንዲ ነገሮች አሁን ዝም ብሎ መታለፍ የለበትም። የፌዴራል መንግስት ቢሆን ልክ ባለፈው የኢትዮጵያ ሰብዓዊ መብት ኮሚሽን ና ሂማን ራይትስ በጋራ እንደሰሩት ስራ አይነት መጥተው በአካል ሳይንሳዊ የሆነ ምርመራ አካሄዱ መረጃውም ለዓለም በማሳወቅ መመሪያ ያስፈልጋል። ከእንደዚህ አይነት ነገሮች ና በጣም ቀላል ጎመት በሚዲያ መቅረት የለበትም እና ከፍተኛ ትኩረት አለም አቀፉ የሰብአዊ መብቶች ተመዋጋች ድርጅት አምነስቲ ኢንተርናሽናል እና ሂውማን ራይትስ ዎች በተመሳሳይ አካባቢ ላይ የአማራ ክልል የጸጥታ ኃይሎችና ባለስልጣናት ከህዳር ወር ሁለት ሺ አስራ ሶስት ዓመተ ምህረት ጀምሮ በትግራይ ተወላጆች ላይ ሰፊ ጥቃት መፈጸሙን ጠቅሰው ምዕራብ ትግራይ ውስጥ ዘር ማጽዳት ተፈጽሟል ሲሉ ያወጡትን ሪፖርት በተመለከተ ለአሜሪካ ድምጽ ማብራሪያ የሰጡት የድርጅቱ የአፍሪካ ቀንድ አንድ የሰብአዊ መብቶች ጥሰት አጥኚ አቶ ፍስሀ ተክሌ በዚያውም የጎንደር ዩኒቨርሲቲ በአካባቢው ላይ ጥናት ማድረጉን ገልጾ ይፋ ያደረገውን ሪፖርት በተመለከተ አስተያየት እንዲሰጡ ተጠይቀው ነበር። ጥናቱን እንግዲህ ፐብሊክሊ ዝርዝር መጠየቅ አለበት። የጅምላ አስከሬን ስለተገኘ ጥናን እንደዚያ ያደረገው እንደዚህ ነው የሚለው በሱ ብቻ ማረጋገጥ አይቻልም። ቅድም እንዳልኩ በዚህ ቦታ ላይ ከፍተኛ አለመግባባት ነበረ። በተወሰኑ ጊዜዎች ላይ ደግሞ ግጭትም፣ ከፍተኛ የሆነ የሰብአዊ መብት ጥሰቶችም እንደነበሩ የምናውቀው ነው። ስለዚህ የጅምላ አስከሬን ተገኘ ቢባል ብዙ ሊጠንቅ የሚችል ቦታ አይደለም። ግን ማን የፈጸመው መቼን የተፈጸመው አስከሬኖች ውስጥ በትክክል በፓቶሎጂስትና በዚህ ቡና ሙያ ባሰለጠኑ የሕክምና ባለሙያዎችና ቴክኖሎጂ ተመርምረዋል የሚለው ነገር ብዙ ነገር የሚፈልግ ይመስለኛል። ልጅም የሚሆን መቃብር መገኘቱ ብቻ በራሱ በቂ ይሆናል ብዬ አላስብም። አቶ ፍስሃ አያይዘውም ነገር ግን ቦታው ለረዥም ጊዜ አጨቃጫቂ ስለነበር የጅምላ መቃብር መገኘቱ ላይገርም ይችላል ብለዋል። ምናልባት በኢትዮጵያ አቆጣጠር ሰማኒያ አራት ሰማኒያ አምስት ጀምሮ ደግሞ እዚያ አካባቢ የሚንቀሳቀስ ከፋኝ የሚባል ቡድን ነበረ። ወልቃይትን ወደ ትግራይ መግባት ተቃውሞ የሚዋጋ ቡድን። የአካባቢው ሰዎች በተለያየ መልኩ ቅሬታቸውን ሲገልጽ ነበር። እነዚህ ሰዎችም ሲታሰሩ፣ ሲደበደቡ ነበር። እነዚህ እነዚሁ ነገሮች ባሉበት ሁኔታ ላይ የጅምላ መቃብር ቢገኝ ፖቴንሻሊ ሊሆን ይችላል ግን ማን ያፈጸመው፣ መቼን የተፈጸመው፣ እንዴት ነው ገዳደላቸው የሚለው በደንብ መጣራት ያለበት። በሌላ በኩል ይህ ጥናት ይፋ ከመደረጉ አስቀድሞ በጥናት የተገኙ መሆናቸውን ተገልጾ በሀገር ውስጥ መገናኛ ብዙኃን ሰሞኑን ሲታዩ የቆዩትን ምስሎች ተከትሎ በህወሓት የሚመራው የትግራይ ክልል መንግሥት ሰሞኑን በወጣው መግለጫ ራሱን ተበዳይ አድርጎ ለማቅረብ እየሞከረ ነው ያለውን የአማራ ክልል መንግሥትን ወንጅሏል። ዛሬ ይፋ ስለተደረገው የጥናት ሪፖርት በቀጥታ ያልጠቀሰው ይህ ከመቀሌ የወጣው መግለጫ የአማራ ክልል ኃይሎች ራሳቸው የገደሏቸውን የትግራይ ተወላጆችና አስከሬኖች እያወጡና በጅምላ መቃብሮች ውስጥ እየሰበሰቡ እንደሆነ በመግለጽ ይከሳል። የአማራ ክልል ኃይሎች ይህንን የሚያደርጉት መረጃ ለማጥፋት ራሳቸውን ተበዳይ አድርጎ ለማቅረብና ህገ መንግስታዊ ያልሆነ ጥያቄዎችን ለማጎልበት ነው በማለትም በጅምላ የተቀበሩ አስከሬኖችን በተመለከተ የተሳሳቱ መረጃዎችን በማሰራጨት ተግባር ተጠምደዋል ሲል ይከሳል። መግለጫው ሕወሓት በወልቃይትና በጠለምት አካባቢዎች ፈጽሟቸዋል የተባሉ ወንጀሎችን በተመለከተ በጎንደር ዩኒቨርስቲ ተካሂዷል የተባለው ጥናት ሕወሓት ገና የደርግ መንግስትን ለመጣል የትጥቅ ትግል ውስጥ ከነበረበት ከ972 ዓ ጀምሮ የኢትዮጵያ መከላከያ ኃይል አካባቢውን እስከተቆጣጠረበት 2013 ድረስ ና ጠለምት አካባቢ በአማራ ተወላጆች ላይ ፈጽሟቸዋል የተባሉ ግድያዎችንና መሰል የሰብአዊ መብት ጥሰቶችን ነው ሪፖርቱ የሸፈነው። የጊዜ እና የጥናቱን አጠቃላይ ውጤት በተመለከተ እስካሁን ከህወት የወጣ ይፋ መግለጫ ሆነ የተሰጠ አስተያየት የለም። ለአሜሪካ ድምጽ፣ አስቴር ምስጋናው ባህር ዳር። you <laughs> አመሰግናለሁ አስቴር። አድማጮች፣ በተከታዩ ርዕስ ደግሞ ከባህር ዳር ወደ ጅማ እንሻገራለን። የጅማ አርጆ ወረዳ አባገዳዎች ብረት ህብረት ሰብሳቢ አባገዳ ራሻ ማርቆስ ባለፈው እሁድ በታጣቂዎች መገደላቸውን የወረዳው አስተዳዳሪ ለአሜሪካ ድምፅ ገልጠዋል። ከሁለት ሳምንታት በፊትም በአባገዳ ራሻ መኖሪያ ቤት ላይ ጥቃት መፈጸሙንና ተጠርጣሪዎች መንግስት ሸኔ የሚላቸው ራሳቸውን እነሱ የኦሮሞ ነጻነት ሰራዊት ብለው የሚጠሩ ሸማቂዎች መሆናቸውንም አባገዳዎች ተናግረዋል። የታጣቂዎቹ የውጭ ጉዳይ ቃል አቀባይ መሆናቸውን የገለጹት ግለሰብ ደግሞ ክሱን ያስተባብላሉ። ናኮር መልካ ነው የተከታተለው። በምስራቅ ወለጋ ዞን ውስጥ የጅማ አርጆ ወረዳ አባ ገዳዎች ኅብረት ሰብሳቢ ራሻ ማርቆስ እሁድ መጋቢት ሀያ አምስት ሁለት ሺህ አስራ አራት ዓመተ ምረት ሌሊት በታጣቂዎች ተገለው ሰኞ መጋቢት ሀያ ስድስት ሁለት ሺህ አስራ አራት ዓመተ ምረት መቀበራቸውን የወረዳው አስተዳዳሪ አቶ ጋሻውን ታከለ ለአሜሪካ ድምፅ ተናግረዋል። ኦነግ ሸኔ የተባሉ ታጣቂ ቡድን በሌሊት ከመኖሪያ ቤታቸው በማስወጣት የቤተሰባቸውን አባላት እንዳይከተሏቸው እንዲመለሱ በማድረግ ይህን አባ ገዳ በመደብደብና በጀርባቸው ወቅቷቸው ገለዋቸዋል። በሌላ በኩል የኦሮሞ አባ ገዳዎች ሕብረት ጸሐፊና የጉጂ የጉጃ አባ ገዳ ጅሎ ማንዶ ከሁለት ሳምንት በፊት ሸኔ ሲሉ የጠሯቸው ታጣቂዎች በመኖሪያ ቤታቸው ብዙ ጥይት እንደተተኮሰባቸው ተናግረዋል። ሰቲ ጦርባ ከሳ ዱፈኒ ጥይቴ ሳን ተኮሳኒ ቃላይ ላፋ ከዳግ አፉርታ ጦርባ የተኮሱትን ጥይት ከመሬት ሰብስበን ስንቆጥረው 47 ሆነ። በአራት ሞተር ሳይክል ስለመጡ ስንት ሰዎች እንደሆኑ አናቅም። ቤት ውስጥ የነበሩ አስራ ሁለት ሰዎች በተኩሱ አልተጎዶም፣ ነገር ግን ቤቱ ተሰባበረ። እንዲሁም ቤት ውስጥ የነበረ የቡና ክምር ተበተነ። በወቅቱ ታጣቂዎቹ እኛ ውቡንን እናንተ የኦሮሞ ነፃነት ሰራዊትን በትናችኋል ጠላት ናችሁ እያሉ ተኩስ ከፍተው ነው የሄዱት ነው ያሉት። የኦሮሞ አባገዳዎች ህብረት ጸሐፊ እና የቱለማ አባገዳ ጎበነ ጎበነሁላ ሸማቂዎቹ መሆኑ የመንግስት ጸጥታ ኃይሎች የገዳ ስርዓትን ምንነት ለይተው ባለማወቃቸው አባገዳዎች ላይ ጥቃት ይፈጽማሉ ሲሉ ተናግረዋል። ሁለቱ ተፋላሚ ኃይሎች ሊገነዘቡት የሚገባቸው ጠፍቶ ለመጥፋት ካልሆነ በስተቀር በጦርነት መፍትሄ ያስገኘች ሀገር የለችም። ስለዚህ የኦሮሞ ህዝብ ስላለው ችግር አስተውሎ ብናይና ያለውንም ችግር በውይይት ብፍ ሲፈታ ይሻላል ነው ምለው። በዚህ ጉዳይ ዙሪያ መንግስት ሸኔ የሚላቸው ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩ ሸማቂዎች ቡድን ዓለም አቀፍ ቃል አቀባይ መሆናቸውን የተናገሩት አቶ ዳተርቢ የኦሮሞ ነጻነት ሰራዊት ታዋቂ የሆኑ ግለሰቦች ላይ እርምጃ እንደሚወስድ መንግስት በተለያዩ ጊዜያት የሚገልጸው በህብረተሰቡና ወቦ መካከል ችግር ለመፍጠን ነው። ሰራዊቱ የጅማ አርጆ አባገዳን አልገደለም። በተከበሩ አባገዳ ጅሎ ማንዶ መኖሪያ ቤትም ላይ ተኩስ አልከፈተም ሲሉ በስልክ ምላሽ ሰጥተዋል። በካማሺ የማረሚያ ፖሊስ አዛዦችም ላይ ሸማቂ ቡድኑ እገታ አልፈጸመም ያሉት አቶ ወዳ ተርቤ መንግስት የወቦን ስም እያጠለሸ ነው ሲሉ አክለው ገልጸዋል። በዚህ ጉዳይ ላይ ወቀሳ የቀረበው መንግስት ብቻ ሳይሆን አባገዳዎቹን መሆናቸውን ጠቅሰን የጠየቅናቸው አቶ ወዳ ተርቤ ጥፋት የሚፈጽም ሰው ሰው ራሱን አያጋልጥም። ይህ በምክንያት የሆነ ነው። ይህ ማለት ወደ አባ ገዳጅሎ ማኖ ቤት በመሄድ ተኩሶባቸው እኛ ወቦ ነን የሚል ታጣቂም ቢሆን የመንግስት እቅድ ነው ወቦና ህዝቡን ለማለያየት እንጂ ከእኛ ጋር የሚያያዝ ድርጊት አይደለም ሲሉ መልሰዋል። አስተያየት ሰጪዎቹ ወቦ እያሉ በመጻረቃል የሚጠሩት ወራነቢሊሱማ ኦሮሞ ሲሆን የኦሮሞ ነጻነት ሰራዊትን ማለት ነው። የኦሮሚያ ክልል መንግስት ከዚህ ቀደም ከታጣቂዎቹ ጋር ምንም አይነት ድርድር እንደማይኖርና ታጣቂዎቹ በሰላማዊ መንገድ እጃቸውን እየሰጡ እንዲገቡ ጥሪ ማቅረቡን እንዲሁም በርካታ የሸማቂ ቡኑ አባላትም እጃቸውን እየሰጡ እየገቡ መሆኑን ሲገልጽ ቆይቷል። ለአሜሪካ ድምፅ ናኮር መልካ ካምቦ በምስራቅ ናኮርን፣ ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ዓለም አቀፍ ርዕሰ ጉዳይ ላይ የሚያተኩር ዘገባ ነው። የሩሲያ ወታደሮች ዩክሬን ሲቪል ዜጎችን መጨፍጨፋቸውን የሚገልጹ ውንጀላ ትናንት መውጣቱን ተከትሎ ዩናይትድ ስቴትስ ሞስኮ ላይ አዳዲስ ማዕቀቦችን ጥላለች። የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ አባላት የዩክሬንን ሰራዊት የሚያግዝ ተጨማሪ ከባድ የጦር መሳሪያዎች ለመላክም ተነጋግረዋል። ተመልካቾቻችን ቀጥሎ በምትመለከቱት ዘገባ ውስጥ አሰቃቂነት የሚታይባቸው ምስሎች መካተታቸውን ከወዲሁ እናሳስባለን። ሄንሪ ሬጅዌል ነው ከለንደን ያጠናቅረው። ስመኝሽ የቆየ እንደሚከተለው ታቀርበዋለች። ወደ ሰሜን ኪየቭ የተጠጋው የዩክሬን ታዋጊ ሰራዊት በራሽያ ወታደሮች የተጨፈጨፉ እጅግ አሰቃቂ የንጹሐን ዜጎችን አስክሬኖች አግኝተዋል። ሞስኮ ኃላፊነቱን እንደማትወስድ ብታስታውቅም በስፍራው የጦር ወንጀል መፈጸሙን የሚያመለክቱ መረጃዎች ግን እየጨመሩ ናቸው። ዩናይትድ ስቴትስ ከቡድን ሰባት አባል ሀገራትና ከአውሮፓውያን አጋሮቿ ጋር በመሆን የጣለቻቸውን አዳዲስ ማዕቀቦች ዝርዝር ዋይት ሀውስ ረቡዕ ዕለት ይፋ ሲያደርግም እነዚህን ጭፍጨፋዎች ጠቅሷል። ከማዕቀቦቹ መካከል ስበር ባንክና አልፋ የተሰኙ ሁለት ትልልቅ የራሽያ ባንኮችና የራሽያ መንግስት ንብረት የሆኑ የንግድ ድርጅቶች ሙሉ ለሙሉ እንዲታገዱ ማድረግ ይገኙበታል። በተጨማሪም በራሽያ የሚካሄዱ አዳዲስ የመዋለ ንዋይ ፍሰቶችን ማገድ እንዲሁም ራሽያ በዩናይትድ ስቴትስ ግዛት ውስጥ በሚገኙ ንብረቶች የብድር ክፍያ የማካሄድ አቅምን ማሳጣት በማዕቀቡ ተካተዋል። አዲስ የተጣሉት ማዕቀቦች የራሽያ ፕሬዝዳንት ቭላዲሚር ፑቲንንና ሁለት ሴት ልጆቻቸውን እንዲሁም የራሽያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭን ጨምሮ የራሽያ ባለስልጣናት ቤተሰቦች ላይ ያነጣጠሩ ናቸው። ስ ሳንክሽንስ ላኪ ዋይፕ ት የጣልናቸው ማዕቀቦች ሩሲያ በአስራ አምስት ዓመታት ውስጥ የገነባቸውን ኢኮኖሚ በአንድ ዓመት ውስጥ ጠራርጎ አድርጎ ሊያጠፉ ይችላል። በተጨማሪም ሩሲያ በሀያ አንደኛው ክፍለ ዘመን ተወዳዳሪ ለመሆን የሚያስፈልጓት እንደ ከፊል ኤሌክትሪክ አስተላላፊ የሆኑ ንጥረ ነገሮችና የመረጃ ደህንነትን የሚጠብቁ ኮዶችን የመሳሰሉ ለኳንተም አስፈላጊ የሆኑ ቴክኖሎጂዎችን ወደ ሀገር ውስጥ እንዳታስገባ በመከልከላችን ኢኮኖሚዋ ለዓመታት ማደግ እንዳይችል አድርገን አፍነነዋል። እንግሊዝም እነዚህን አዳዲስ ማዕቀቦች የያዘውን ጥቅል መመሪያ እንደምትቀበለው ረቡዕ ዕለት የውጭ ጉዳይ ሚኒስትሯ ሊዝ ትሩዝ አስታውቀዋል። የሩሲያን መርከቦች ከወደባችን ላይ እናግዳለን። ተጨማሪ የሩሲያ ባንኮች ላይም ማዕቀብ እንጥላለን። እንዲሁም የሩሲያ ጦርነትን የሚያግዙትን እንደ ወርቅ የመሳሰሉ ኢንዱስትሪዎችንም ኢላማ እናደርጋለን። የአውሮፓ ህብረትም እንዲሁ የራሽያን የኃይል አቅርቦት ዘርፍ ኢላማ ያደረጉ አዳዲስ ማዕቀቦችን ለመጣል ዝግጅት እያጠናቀቁ መሆኑን የህብረቱ ፕሬዝዳንት አስታውቀዋል። ኒው ፓኬጅ ኢንክሉድስ ኤ ባን ኦን ኮል ኢምፖርት በአዲሱ የማዕቀብ ጥቅል መሠረት የድንጋይ ከሰል ምርትን ወደ ሀገር ውስጥ ማስገባት እንዳይቻል መከልከልን ያካትታል። እኔ እንደማስበው ከሆነ ግን ጊዜ ሳናጠፋ በነዳጅና ጋዝ ላይም እርምጃ መውሰድ ያስፈልገናል። የአውሮፓ ህብረት ረቡዕ እለት እንዳስታወቀው ጦርነቱ ከተጀመረ ጊዜ አንስቶ ከራሽያ ለሚገኝ የኃይል አቅርቦት 38 ቢሊዮን ዶላር ክፍያ ፈጽሟል። ለዩክሬን ደግሞ ከአንድ ቢሊዮን ዶላር ከፍ ያለ ወታደራዊ እርዳታ ሰጥቷል። የትንታኔ ባለሙያ የሆኑት ሊያና ፊክስ ለዩክሬን ሁኔታዎች በሚፈለገው ፍጥነት እየተጓዙ አይደለም ይላሉ። The question is only how fast will this take place and will it be fast enough to help Ukraine? ጥያቄው ይሄ በምን ያህል ፍጥነት መከናወን ይችላልና ዩክሬን ከሞስኮ ጋር በምታደርገው ድርድርም ሆነ ጦርነት በምን ያህል ፍጥነት ያግዛታል የሚለው ነው። የምዕራብ ሀገራቱ ይፋ ያደረጓቸው የማዕቀብ ዝርዝሮች ይፋ የተደረጉት የሰሜን አትላንቲክ የጦር ቃል ኪዳን ወይም ኔቶ አባል ሀገራትን የወከሉ የውጭ ጉዳይ ሚኒስትሮች የሚያካሄዱትን ስብሰባ ትላንት በብራስልስ በጀመሩበት ወቅት ነው። በተጨማሪም ዋሽንግተን የታንክ ሚሳይል መቃወሚያዎችን ጨምሮ ተጨማሪ 100 ሚሊዮን ዶላር የሚያወጣ ወታደራዊ እርዳታ ለዩክሬን እንደምትልክ በዚህ ሳምንት አሳውቃ ነበር። We set out to do three things if Russia decided to pursue this horrific aggression against Ukraine. ሩሲያ በዩክሬን ላይ የጀመረችውን እጅግ ዘግናኝ ወረራ የምትቀጥል ከሆነ ሶስት ነገሮችን ለማድረግ ነው የወሰነው። አንደኛው ለዩክሬን አጋሮቻችን ድጋፍ ማድረግ ነው። ያንንም አሁንም እያደረግን እንገኛለን። ሁለተኛው ከዚህ በፊት ተደርጎ የማያውቅ ግፊት በሩሲያ ላይ ማሳደር ነው። እሱንም እያደረግን ነው። ሶስተኛው አጋሮቻችን የኔቶ አባላት መከላከያቸውን እንዲያጠናክሩ ማድረግ ነው። ያንንም እያደረግን ነው። የትንታኔ ባለሙያ የሆኑት ፊክስ የራሽያ ወታደሮች አደረሱት የተባለው የጭፍጨፋ ወንጀል የኔቶን ስልት ሊቀይረው ይችላል ይላሉ። በተለይም በህዝብ አእምሮ ውስጥ ከዚህ ቀደም በአውሮፓ የተደረጉ ጭፍጨፋዎችን ትዝታ የሚቀሰቅስ ነው። ስለዚህም የፖሊሲ ውሳኔዎችን በሚያሳልፉ ሰዎች ላይ ጫና ያሳድራል። ይህ በእንዲህ እንዳለ ቼክ ሪፐብሊክ በሶቪየት ህብረት ዘመን የተሰሩ ቲ ሰባ ሁለት የተሰኙ ታንኮችንና የጦር ተሽከርካሪዎችን ለዩክሬን ለመላክ ተዘጋጅታለች። ኪየቭም ይህ ሌሎች የኔቶ አባል ሀገራት ተጨማሪ ከባድ መሳሪያዎችን እንዲልኩ ሊያበረታታቸው ይችላል ስትል ተስፋ አድርጋለች። አመሰግናለሁ ስመኝሽ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ የሚተላለፈውን ስርጭታችን ነው። የዕለተ ሐሙስ ምሽት ዝግጅታችን እስከ አራት ሰዓት ይቀጥላል። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ ሶስት ሰዓት ከሰላሳ አምስት መሆኑን ያመለክታል። ታዲያ ለዚህ ክፍል ቀዳሚ ሆነው ቀደም ብለን በመግቢያችን ጠቆም ያደረግናችሁ ኢትዮጵያን የሚመለከተው ዘገባ ነው። የዩናይት ስቴትስ የሕግ አውጪና አስፈጻሚ ምክር ቤቶች ያረቀቋቸው በኢትዮጵያ ላይ ያተኮሩ ሁለት ሕጎች በቅርቡ መነጋገሪያ ሆነው ውይይቶች ሲቀርብባቸው የምታስታውሷቸው ነው። ሂደቷቸውን አስመልክቶ ሰሞኑን የወጡና ትኩረትም የሳቡ መረጃዎች ናቸው የተከታዩ ዘገባ ትኩረት በዩናይት ስቴትስ የውጭ ጉዳይ ሚኒስቴር የቀድሞ የአፍሪቃ ጉዳዮች ረዳት ሚኒስትር ቲቦር ናዥን ዋቢ ያደረጉ የዜና ዘገባዎች ጨምሮ የተለያዩ የዜና ምንጮች ካወጧቸው ባሻገር ሂደቱ እንዲቆም እስካሁን ከምክር ቤቶቹ ይፋ የተደረገ ነገር ያለመኖሩን የተናገሩት በዩናይት ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ናቸው። የተኩስ አቁሙን ጨምሮ የኢትዮጵያ መንግስት በቅርቡ የወሰዳቸው እርምጃዎች በምክር ቤቱ አባላት ዘንድ በአዎንታዊ እርምጃነት መታየታቸውንና እንደ መንግስት በኢትዮጵያና በዩናይት ስቴትስ መካከል ያለው ግንኙነትም በዚህ ረገድ መሻሻል ማሳየቱን፣ ይህም ሁኔታዎችን እርሳቸው የሚበጅ ወዳሉት አቅጣጫ ሊወስድ እንደሚችል አመልክተዋል። የኢትዮጵያ መንግስት ዛሬ ሁለት ሳምንት ለሰብአዊ አቅርቦት መሻሻል ሲባል የወሰናቸው የተኩስ አቁም እና ያለ ገደብ ያለ ቅድመ ሁኔታ ያስቀመጠው ውሳኔ የሕግ አውጪዎቹ ሲያደርጉት የነበረው ጥረት አካል እንደሆነ አድርገው ተረድተው ምስጋናቸውን በማቅረብ ላይ ናቸው ሳይቋርጥም እንዲቀጥል እየጠየቁ ናቸው። በሌላ በኩል የአፍሪካ ቀንድ የአሜሪካ መልእክተኛ አምባሳደር ሳትንፊልድ ወደ ኢትዮጵያም ሄደው የተለያዩ ውይይቶችን እያደረጉ ከመንግስት ጋር መንግስት ለመንግስት በሚደረገው ውይይት፣ እንዲሁም ከውጭ ጉዳይ መስሪያ ቤቱ ጋር ከስቴት ዲፓርትመንት ጋር ያለው ግንኙነት መንግስት ለመንግስት ያለው መደማመጥ፣ ምክንያታዊ የሆነ መነጋገር በጣም እየተሻሻለ የመጣ በመሆኑ እዛ ላይ ደግሞ መንግስት የወሰናቸው ተጨማሪ የትግራይ ህዝብ፣ የአፋር ህዝብም፣ የአማራ ህዝብም እዛ አካባቢ ጉዳት የደረሰባቸው ግብ አቅርቦት እየተጎዳሉ ማህበረሰብ ለመድረስ የሚደረገው ጥረት አበረታች እንደሆነ እየተረዱ ስለሆነ ከዚህ በመነሳት ከበፊቱ መለስ የማለት ነገር እንዳለ ለሴኔተሮቹ እና ለሃውስ ሪፕሬዘንቲቮቹ እየገለጹላቸው እንደሆነ ተረድቻለሁ። በተለይ የስቴት ዲፓርትመንት አንድ በቅርብ የሚከታተሉ ኃላፊ ተጠርተው ተጠይቀው ከመንግስት ጋር የተሻለ መግባባት ይዘው እየሰሩ እንደሆነ ሀሳባቸውን ሰጥተዋቸዋል። በዚህ የተነሳ በተለይ በሴኔት ደረጃ ያለው ኤስ ሰላሳ አንድ ዘጠና ዘጠኝ ቆም ብለን ብናይ የሚል በውስጣቸው ምክክር እንዳደረጉ መረጃ አግኝቻለሁ። ከዛ ባለፈ ግን ሁለቱም ኤችአር ስልሳ ስድስት ዜሮ ዜሮም ሆነ የሰላሳ አንድ ዘጠና ዘጠኝ እንዲታገዱ የሚል የተደረሰበት ድምዳሜ የለም። ኢትዮጵያን የሚመለከቱት እነኚህ ሁለት ሕጎች በምክር ቤቶቹ አሰራር መሰረት የሚገባውን ሂደት ተከታትለው በኮሚቴዎቹ መጽደቃቸውንና ወደ ሙሉ ምክር ቤቶቹም መላካቸውን ያስታወሱት ደግሞ ጸጥታና ፍትህ ለትግራይ የተሰኘው ተቋም ምክትል ፕሬዚዳንት እንዲሁም በደቡብ ካሮላይና የሕክምና ዩኒቨርሲቲ የማህበረሰብ ጤና አገልግሎት ትምህርት መምህርና አጥኚ ፕሮፌሰር ሙሉጌታ ገብረ እግዚአብሔር ናቸው። እርሳቸው እስከሚያውቁትም ድረስ ቀጣዩን ሂደት በመጠባበቅ ላይ መሆናቸውን ተናግረው ለጊዜው እንዲቆሙ ተደርገዋል መባሉም በተመለከተ ግን በመረጃ ደረጃ ያገኙትን አስረድተዋል። ትዊተር ላይ አይቼዋለሁ። የተወሰኑ የድሮ ኢትዮጵያ ውስጥ አምባሳደር ሆነው ያገለገሉ የአሜሪካ አምባሳደሮች አምባሳደርስ ኦፍ ዘ ዩኤስ ኢትዮጵያ ማለት ነው። ፎርመር አምባሳደርስ ወጡት የሆነ ደብዳቤ አለ። በዛም ተከትሎ አንዱ በተወሰነ ጊዜ አምባሳደር የነበሩት ቲቦርናዥ የሚባሉ አንዱ አምባሳደር የቀድሞ አምባሳደር በትዊተር ገጻቸው ላይም የጻፉት ነገር አለ። ግን ያ የጻፉት ነገር ያው አሁን ልክ ያልከው መንፈስ ያለው ነው። እነዚህ ሁለቱም ረቂቅ ሕጎች ወደፊት እንዳይሄዱ በሀውስ እና በሰኔቱ እንዳይጸድቁ ዊዝ ሆልድ ወይም ደግሞ ፖዝ ተደርገዋል የሚል ነው። ከምክር ቤቱ አንዳንድ ቢሮዎች የወጡ መረጃዎች ግን ያን የሚያረጋግጡ ያለመሆናቸውን፣ በተግባርም ያን የሚለውጥ ሁኔታ ያለመፈጠሩ ነው ለኢትዮጵያ የሚበጀው ሲሉም ይከራከራሉ። ከዛ በኋላ የወጡ ጽሁፎችም አሉ። ለምሳሌ ከሴኔት ፎሬን ሪሌሽንስ ከሚባለው ትዊተር ሃንድል ራሱ ማለት ነው፣ ከኦፊሻል ሃንድሉ ያው ነገር የው እየቀጠለ እንደሆነ የኤስ ትሪ ዋን ናይን ናይን ፕሮሰስ ፖዝ እንዳልተደረገ በግልጽ ወጥተዋል። ትናንትና እና ፖዝ የተደረገበት ሁኔታ ያለ አይመስለኝም። እንዲያውም እኔ በትዊተር ገጽ ላይ ለቲቦርናዥን ይህ ፖዝ ተደርገዋል የሚሉት ያሉት ነገር መረጋገጫው ምንድን ነው የሚል ጥያቄ አቅርቤ የላቸው ነበር ግን የመለሱት ነገር አይደለም። እስካሁን ባለኝ ግንዛቤ ግን በጽንሰ ሀሳቡን ብንወስደው እነዚህ ህጎች የሚሉት ሰላም ማምጣት መረጋጋት ማምጣት ዴሞክራሲ ማምጣት ነው የሚሉት እና ኢትዮጵያ ውስጥ ወይም ከዛም አልፎ አካባቢው ላይ ሰላም፣ መረጋጋት ዲሞክራሲ እንዲመጣ አጋዥ ህጎች ናቸው አስገዳጅ ህጎች ናቸው እንጂ የሚጎዱ አይደሉም እና ፖዝ መደረጋቸው ከጥቅሙ ጉዳቱ ነው የሚበልጠው። እንዲያውም ኢትዮጵያ ውስጥ መነጋገርን ኢትዮጵያ ውስጥ ያሉት የተለያዩ የፖለቲካ ኃይሎች ወደ አንድ መድረክ መጥተው ተስማምተው የናሽናል ዳያሎግ የሚባል ነገር አርገው ሰላም የሚያመጡበት መረጋጋት የሚያመጡበት እንደምታውቀው ነው የትግራዩ በትልቁ አለ። ከዛ ቀጥሎም ግን በቤንሻንጉል ጉምዝ በል በዌስተርን ኦሮሚያ በል በተለያዩ አማራ ክልሎች በል በአፋር በል በሶማሊ በል በሁሉም አካባቢ ነው አለመረጋጋት አለ፣ ጦርነት አለ። እና ይህ ሁሉ መቆም አለበት። ሰው እየተጎዳ ነው። በዚህ ላይ ደግሞ የኑሮ ውድነት ሰማይ ተሰቅለዋል። እና በብዙ ሁኔታ ሰው እየተጎዳ ስለሆነ አይ ቲንክ የነዚህ ህጎች ትንሽ ግፊት ማድረግ እንዲያውም የኢትዮጵያ መንግስትም ይሁን የኤርትራ መንግስትም ለቆ እንዲወጣ እገዛ ያደርግ ይሆናል የሚል እምነት ነው ያለኝ እና በፅንሰ ሀሳብም ደረጃ እድል ለመስጠት የሚለው የሚጋጭ ነገር ነው የሚሆነው ምክንያቱም አላማቸው ሰላም ማምጣት መረጋጋት ማምጣት እና ዴሞክራሲ ማምጣት ስለሆነ ሪፖርቱን ካጠናቀረው የዜና ምንጭና ከምክር ቤት ምንጮቻቸው መረጃዎችን ለማረጋገጥ መሞከራቸውን እናም በአንደኛው ምክር ቤት በኩል በኢትዮጵያ ያሉ ለውጦችን የማጤንና የመከታተል ፍላጎት መኖሩን ያም ቢሆን ጨርሶ የማቆም ውሳኔ ያለመሆኑን የተናገሩት ደግሞ የመጽደቅ ዕድል ከገጠማቸው ኢትዮጵያንና ህዝቧን የሚጎዱ ህጎች ይሆናሉ ሲል አጥብቆ የሚሟገተው በዩናይት ስቴትስ የኢትዮጵያውያን የህዝብ ጉዳይ ኮሚቴ ሊቀመንበር አቶ መስፍን ተገኑ ናቸው። ትክክለኛው መረጃ ኢትዮጵያ ውስጥ አሁን እየተደረገ ያለውን ኤፈርት የሚቀጥልና እኛን የምንፈልገውን ውጤት ማየት ከቻል በሚል ዝግ አድርገነዋል ወይም እንደ ፖዝ እንደማድረግ ተደርጓል ነው። በሀውሱ በኩል ግን የሲክስ ሲክስ ዜሮ ዜሮ በሚመለከት አሁንም ቢሆን ማለት ነው ስኪ የሚባሉት ኮንግረስማን ስፖንሰር የሚያደርግላቸው ሰዎች እያጠያየቁ ነው፣ እና በዛ በኩል እሱም እንደ ትንሽ የአንደኛው የሴነቱ ትንሽ ዝግ ሲያደርግ ይሄኛውም ዝግ የማለት ሁኔታ አለው ከማለት በስተቀር፣ እንደዚህ ሌጅስሌሽኖች እንደዚህ ናቸው። ቶሎ አይደለም የሚሄዱት። ሁለቱ ምክር ቤቶች በየበኩላቸው አሳልፈው የሁለቱ ምክር ቤቶች ህግ እንደገና ወደ ኮንፍራንስ ሄዶ ከዛ ኮንፍራንስ ውስጥ እንደገና ተጨቃጭቀው አዋህደው ነው ወደ ህግ የሚቀይረው። እና ረዘም ያለ ጊዜ ጊዜ የሚፈጅ ስራ ነው ከመሰረቱ እና በአሁኑ ጊዜ በእውነቱ ኢትዮጵያውያን አሜሪካን ኢትዮፒያንስ ይሄንን በዚህ ሁኔታ መዘናጋት የሚያስፈልግ አይደለም የሚደረገው ትግል መቀጠል ያለበት ነገር ነው እና ይሄ ነው ያለው ሁኔታ የዩናይት ስቴትስ ህግ አውጪዎች በኢትዮጵያ ሰላም እንዲመጣ ላሳዩት ፍላጎት አድናቆት ያላቸው መሆኑን የተናገሩት አቶ መስፍን አክለውም በኢትዮጵያ ላይ ጫና ለማሳደር የታለሙ ያሏቸው ህጎች ግን ከዚያ የሚያደርሱት ትክክለኛው መንገዶች አይደሉም ሲሉ ይከራከራሉ አሁን እንደተባለው ተባለው የተጀመረው ስራ ተሳክሶ ሰላም መውረድ የሚችልበት ሁኔታ የሚፈጠር ከሆነ እንግዲህ እሱ ያው የሁሉም ሰው ተስፋ ነው። እንግዲህ ይህን ህጉን እያረቀቁ ያሉት ሰዎች እሱ ከሆነና የኢትዮጵያ ውስጥ ሰላም የሚወርድበት ሁኔታ የአሜሪካን ህግ አውጪዎች ባላቸው መለኪያ መሰረት፣ እነሱ በሚቀበሉት መሰረት ሰላም ወረዱን ከተረጋገጠ ይሄኛው ህግ የማያስፈልግበት ደረጃ ላይ ሊደረስ የሚችልበት ሁኔታ ሊኖር ይችላል የሚል አባባል አላቸው። እሱ ሳይሆን ቀርቶ ተደጋግሞ እንዳየ ነው። በተለይ የቲፒኤልኤ ፋይሎች ብዙ ጊዜ በዚህ ሁኔታ ላይ ብዙም ተባባሪ ሳይሆኑ ነው የሚታዩት እና እያ ቀርቶ ችግሩ ቢቀጥል ህጉን አውጥተን ኢትዮጵያ ላይ ያንን ተጽዕኖ እናደርጋለን የሚል አስተሳሰብ ነው ያላቸው አካሄዳቸው እንደዛ ነው። ያው እኛ ኢትዮጵያን ለመርዳት ከኢትዮጵያ ህዝብ ጋር ለመሆን የኢትዮጵያን ችግር ለመካፈል የምታደርጉትን ጥረት እናደንቃለን። ነገር ግን ሂደቱ መሆን ያለበት እንዳያያዛችሁ እንዳያያዛችሁት አይደለም እና መስተካከል ያለበት ሁኔታ አለ ነው የእኛ አቋም። ህጉ በዚህም ሆነ በዛ መንገድ ለማናችንም አይጠቅሙ ባዮች ናት። አድማጮች፣ በተከታታይም የህጎቹን ሂደትና ሌሎች ተያያዥ ጉዳዮች አስመልክቶ የሚመለከታቸውን ወገኖች ያካተተ ቀጣይ ዘገባዎችን ተከታትለን እናቀርባለን። አድማጮች ተከታዩ ዘገባ ደግሞ ከዩናይት ስቴትስ ወደ ጉራጌ ይወስደናል። የደቡብ ክልል ጉራጌ ዞን ማረቆ ብሔረሰብ በልዩ ወረዳነት እንዲደራጅና ያለ አግባብ በቤተ ጉራጌ መስቃን ወረዳ ስር እየተካለሉ ያሏቸው ዘጠኝ ቀበሌዎች ወደ ማረቆ ወረዳ እንዲገቡ አቅርበናል ያሉት ጥያቄ አለመመለሱን የዞኑ ተፈናቃዮች ሐዋሳ ሄደው ለክልሉ ርዕሰ መስተዳድር ቢሮ ቅሬታ ማሰማታቸው ተገልጧል። በሌላ በኩል በማህበረሰቦቹ መካከል ተፈጥሮ የነበረው ግጭት በርቀሰላም መቋጨቱን የክልሉ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሰናይት ሰሎሞን ለአሜሪካ ድምፅ ገልጠው የአደረጃጀትና የወሰን ጥያቄዎችን ለመመለስ ክልሉ ጥረት እያደረገ ነው ብለዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው የተከታተለው። ዛሬ የክልሉ ርዕሰ መስተዳድር አቶ ርስቱ ይርዳው ቢሮ ቅጥር ግቢ ድረስ ድምጻቸውን ለማሰማት ከጉራጌ ዞን ማርቆ ወረዳ ከመጡት ውስጥ መምህር ሙሳ ዋቤቱ የማርቆ ብሔረሰብ በሰብአውነትና በሕገ መንግስቱ ተሰጠውን መብት ተነፍጓል ስሉ ተናግሯል። ዛሬ ወደ ደቡብ ክልል ርዕሰ መስተዳድር ቢሮ ድረስ የመጣንበት ዋናው ምክንያት ብሔረሰባችን እንደ ማንኛውም ብሔረሰብ ብሔር ነው። የብሔር እውቅና ያለው ነው። እንደ ማንኛውም ብሔረሰብ በክልል ተደራጅቶ፣ በዞን ተደራጅቶ አሊያም ደግሞ በወረዳ ተደራጅቶ ራሱን ማልማት ከመንግስት ጋር በማንኛውም መሰረተ ልማት መሳተፍ ይፈልጋል። ግን ይህንን እድል ሊያገኝ አልቻለም። ይህን እድል ያላገኘበት ዋናው ምክንያት የመዋቅር ጫና ነው። መምህር ሙሳም የማረቆ ህዝብ እንዲመለስለት የሚፈልጋቸው ሁለት መሰረታዊ ጥያቄዎች ናቸው ብሏል። አንደኛ የልዩ ወረዳ ጥያቄያችን በፍጥነት ሊመለስ ይገባል። እኛ ማረቆነን በማረቆ ወረዳ በልዩ ወረዳ ተደራጅተን ራሳችንን ማልማት ማበልፀግ እንፈልጋለን። ሁለተኛ ማረቆ ለሀያ ዓመታት ሲጠይቅ የነበረው የ ዘጠኝ ቀበሌ የወሰን እና የማዕከላት ጥያቄ በፍጥነት ሊመለስ ይገባል። ድምፃቸውን ለማሰማት ከመጡት ውስጥ አቶ ጌታውን አብራ በበኩላቸው በማረቆ ህዝብ ላይ የሚፈጸመው በደል የሚጀምረው በ1994 ዓ ምህረት መስቃና ማረቆ ተብሎ ይጠራ ነበረው ወረዳ ለሁለት ከተከፈለበት ጊዜ አንስቶ ነው ብሏል። ጥያቄው በጣም የተጠጣፈ ሲሄድ የክልል አመራሮች፣ የዞን አመራሮች፣ የወረዳ አመራሮችም ጭምር የነበረውን የሀገሪቱ ሁኔታ በመጠቀም የማረቆን ብሔረሰብ ከ18ሺህ ህዝብ በላይ በማፈናቀል ከነበርንበት ከተማ በደም ተለይተን አሁንም የተፈናቀለ ህዝብ አለ። አሁን የሚወራው ሚዲያ ላይ የሚወራው ምናልባት እነሱ የሚያገኙት ፋንድ የሚያገኙበት መንገድ ሊሆን ይችላል። እየደረገ ያለው ነገርና እየሆነ በምድሪቱ እየሆነ ያለው ነገር በጣም ይለያል፣ አይገናኝም። በነበረው ግጭት ተጎጂ መሆናቸውን የሚናገሩት ወይዘሮ ደጅ ጥኖ እሸቱ የክልሉ መንግስት የህዝብ ጥያቄ በተገቢ ሁኔታ አድምጦ ምላሽ ስለማይሰጥ የሚፈጠረው ግጭት በሲቪሎች ላይ በተለይም በሴቶችና ህጻናት ላይ ከፍተኛ በደል አድርሷል ስሉም ተናግሯል። ይሄ ነው የሚባል አይደለም። ሴት በሴትነቱ እንኳን ወጥቶ መግባት የማይችልበት ደረጃ ነው ያለው። ከንደገና ደግሞ ከጉዳቱ ማንጻር ማለት ነው ከተጎጂዎች ውስጥ እኔ ነኝ አንደኛው። አንደኛ ንብረቴ ወድመዋል፣ ሁለተኛ ደግሞ ባለቤቴ ታስሮ ያልሆነ ፍርድ ነው የተሰጠው። ከእንደገና ደግሞ መውጣት መግባት ያልቻልኩበት ሁኔታ ላይ ነበረ እና ይህን አይነት ነገሮች እያሉ መንግስት ምንም አይነት መብት አልሰጠም የራስን እድል በራስ መወሰንና በመስቃን ወረዳ ውስጥ የተካለሉ የማረቆ ማህበረሰቦች በቋንቋቸው መማር መዳኘትና መጠቀም አልቻሉም ሲሉ የተናገሩት ደግሞ አቶ ራማቶ ምኩታር ናቸው። ህዝቡ የጠየቀው ነገር የሌላ፣ እነሱ የሚያደርጉት ነገር ሌላ ነው። ያ ምንድን ነው? ይሄ ደግሞ ህዝቡ በቋንቋ በባህል በራሴ ሊዳኝና ማረቆ በረሰብ ባራሱ የመማር ቋንቋ እስከ ስድስተኛ ክፍል አለ። እዛኛው ወገን ደግሞ ቋንቋ ትምህርት የለውም። ስለዚህ የእኛ በእኛ ቋንቋ መማር አለበት እኛ በራሳችን መስተዳደር አለበትም ያለነው ስርዓት ውስጥ ደግሞ ፌዴራሊዝም ነው። ፌዴራሊዝም ራስን በራስ መስተዳደር ራስን በራስ ማስተዳደር አልቻልንም። በሌላ ውክልናው ነው እየተዳደር ያለነው ማለት ነው። የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሰናይ ሰለሞን በበኩላቸው በክልሉ ያሉ የአደረጃጀትና የውሰን ጥያቄዎችን የክልሉ መንግስት ነጣጥሎ ሳይሆን በአንድነት በጥናትና ዲሞክራሲያዊ በሆነ መንገድ ይመልሳል ሲሉ ለቪኦኤ ተናግሯል። የአደረጃጀት ጥያቄና የውሰን ጥያቄ የሚለያዩ አይደሉም። ያው አደረጃጀት ሲሰጥ አብሮ ወሰንም የሚመለስበት ሁኔታ ነው የሚኖረው። ወሰን ሳይኖር የአደረጃጀት ጥያቄ አይመለስም፣ እና የክልሉ መንግስት እኛ አጠቃላይ ብዙ በውይይት ወቅት ያነሳቸውን ጥያቄዎች በእቅድ ለመመለስ ከየአካባቢው ከከተማ ማህበረሰብ ጋር ውይይት አድርጓል ማለት ነው። ከዛ ውስጥ አንዱ የማረቆ ማህበረሰብ ነው። በማረቆ እና በመስቃን ማህበረሰብ መካከልም የነበረው ግጭት በእርቀ ሰላም ተቋጭቷል ብሏል። እርቀሰላሙ ላይ የተካሄደው የማረቆም የምስቃንም ማህበረሰብ በነቅሽ ወጣበት የእርቀ ሰላም የኮንፈረንስን የተካሄደው ሰፊ የሚዲያም ሽፋን የተሰጠው ነው። ከፍተኛ ቁጥር ያላቸው የሃይማኖት አባቶች፣ የሀገር ሽማግሌዎች የተሳተፉበት እርቀ ሰላም ነው። ያልተሳተፈ የማህበረሰብ ክፍል አለ የሚል እምነት የለውም የክልሉ መንግስት። ምክንያቱም ይሄ እርቀ ሰላም በኮንፍራንስ እንዲቋጭ ሲደረግ መጀመሪያ ቀበሌ ደረጃ፣ መንደር ደረጃ ህዝቡን በማወያየት ወንጀለኞችን አጋልጦ በመስጠል እነሱ በህግ ቁጥጥር ስር እንዲውሉ፣ ይሄ አብሮ የተዋለደ የተጋባ ደም ስጋ የተቃባ የተቋረሰ ማህበረሰብ ነው። በነገራችን ላይ የማረቆና ምስቃን ማህበረሰብ ማለት ነው። ስለዚህ ይሄንን አንድ ቤተሰብ የሆነውን አካል የማገናኘት ስራ የተሰራበት በጣም ትልቅ የሆነ ኮንፈረንስ ነው። ምናልባት የራሱ የሆነ የተለየ ኢንተረስት ያለው አካል ይሄንን ስያሜ ሊሰጠው ይችላል። ህዝቡ የተሳተፈበት አይደለም የሚለውን ስያሜ ሊሰጥ ይችላል። አቶ ጌታሁን አበራ ግን በዚህ አሰብ አይስማሙም። ተደረገ የተባለ እርቀ ሰላም ህዝቡን ያላሳተፈ የይምሰል ነበር ስሉ ተናግሯል። ታረቅን ተባለ በአበል ያልሆነ በብሔረሰብ ውስጥ ያለን ህዝብ ተወስዶ ነው ህዝብ ታረቅ ተብሎ የተወራው የሚል የተወራው ለአበል ሊሆን ይችላል። አበለ ተከሎ ተጨኑ ተወሰዶ ይህ ሁሉ ህዝብ የተፈናቀለ ነው። ቤቱ ያላደረ አንድ ዓመት ከምናምን ሁለት ዓመት ከምን ውጭ ያለ ህዝብ ነው። የርዕሰ መስተዳደሩን አማካሪም ማናገራቸውን የተናገሩት የብሔረሰቡ የአገር ሽማግሌም ቄስ ዋቤኮ በዳሳም፣ የአደረጃጀትና የወሰን ጥያቄ ከሌሎች በክልሉ ከሚቀርቡ ጥያቄዎች ጋር ይመለሳል መባሉ አግባብነት የለም። የእኛ ጥያቄ ረጅም ዓመታትን ያስቆጠረ ነው። በምላሹ አልረካንም። ስለዚህ ጥያቄያችንን ማቅረብ እንቀጥላለን ብሏል። ከዚህ ከአደረጃጀትና ከወሰን ጋር በተያያዘ በሚነሳ ግጭት ከሁለቱም ወገን ብዙ ሰዎች መገደላቸውና አያሌ ንብረት መውደሙን ቪኦኤ መዘገቡ ይታወሳል። ለአሜሪካ ድምጽ ራዲዮም ዮናታን ዘ የናታንን አመሰግናለሁ አድማጮች የምሽቱ መጨረሻ ዝግጅታችን የተፈጥሮ አካባቢ ሳይንስና ህይወት ነው ፕሎኪንግ ኢትዮጵያ በረዳት ፕሮፌሰር ፍሬው ከፍ ያለው ና በሶስት ልጆቻቸው አማካኝነት የተጀመረ እንቅስቃሴ ነው። ፕሎኪንግ ዱብ ዱብ እያሉ ና የአካል ብቃት እንቅስቃሴን አክለው አካባቢን የሚያጸዱበት እንቅስቃሴ ወይም ስራ ነው። አቶ ከፍ ያለው ና ልጆቻቸው አራት የጀመሩት ይህ ጽዳት በየሳምንቱ እጅግ ብዙ ሰዎች የሚሳተፉበት ትልቅ እንቅስቃሴ ም ሆነዋል፣ ትለናለች የደንገር መሆናት ከአቶ ፍሬው ከፍ ያለው ጋር ቆይታ ያደረገችው ብሎጊንግ ዋና መሰረተ ቃሉ ብሎጋ ከሚል ብሎግ ሲሆን ሲሆናል በስዊድን ቋንቋ እንግዲህ ግዲህ ምንሻው ብሎጊንግ ሲሆን ነው ወደ እንግሊዝኛ የገባው። እና የአካል እንቅስቃሴ እያደረጉ ስፖርት እየሰሩ ማለት ነው፣ ደግሞ እግረ መንገድን የፕላስቲክ ቆሻሻዎችን ማንሳት ነው። ይህ እንቅስቃሴ የተጀመረው ስዊድን ሀገር ነው እና ወደዚህ ወደ ኢትዮጵያ ሲመጣም እኛ ስንጀምር ከልጆች ጋር አሁን እሑድ እሑድ ስንንቀሳቀስ ሁሌም የምናደርገው የነበረ ነገር ቢሆንም ፕሎጊንግ ብለን አልጠራ ነውም ነበረ ስለ ፕሎጊንግም አልናውቅም ነበረ። ነው ስለመናገር ከሆነ እኛ እሑድ እሑድ የአባትና የልጅ ጊዜ ለማግኘት ከአዲስ አበባ የዕለት ተዕለት ግርግር ወጥተን እንጦጦ ከብዙ ዓመታት ጀምሮ እንሄዳለን። እና እዛ ሄደን ያ በጣም የሚያምር አካባቢ ተፈጥሮ እጅግ በጣም ውብ የሆነ አካባቢ አልፎ አልፎ የፕላስቲክ ቆሻሻ ለምሳሌ የውሃ ፕላስቲኮች፣ የለስላሳ ላስቲኮች፣ የብስኩት መሸፈኛ ፕላስቲኮች ወጥቀው ስናገኝ እሱን እያነሳን ያው እሑድ እሑድ ነው እንሰራ ነበር እና የእንጦጦ ፓርክ ከተመረቀ በኋላ እንጦጦ ፓርክ ቆሻሻ በጣም እያለ ዝም ብሎ እንዲሁ በተፈቀደ በጥሎ ስናገኝ እሱን ማንሳት ጀመር አይሰማን ያስከፋን ጀመረ እና ምን ብናደረግ ይሻላል? ማንሳት አንድ ነገር ነው። ነገር ግን ደግሞ የሚጥሉ ሰዎች እንዲያውቁ ምን ብናደርግ ይሻላል ብለ ስለሱ ለምን አንጽፍ ከንጆች ጋር ስራ ተመዳድበን የሚጣለውን ቆሻሻ አይነቱን የተጣለበትን ቆቶ ተረፈ የመሳሰለውን ነገር በኔ ፌስቡክ ገጽ ላይ እየጻፍ ማጋራት ስንጀምር ሌሎች በጎ ፈቃደኛ ወዳጆቻችን የሚጠላቀሉን ጀመረ። ከዛ በመሀሉ ስለ ፕሎጊንግ አነበብኩኝ። ሳለንቦ እኛም የምንሰራው ስራ ነው። እኛም እየተንቀሳቀስ እግር ጉዞ እያደረግን ፕላስቲክ ኮነሰ እናነሳለን። እንደውም እኛም ሶስተኛ እንትንም ጨምረንለት አልጠርዝ ነገር እና መወያየት አለ ጨዋታ አለ። ስለዚህ ይህን ቃል ብንጠቀምበት እኛም የዓለም አቀፉ ማህበረሰብ አካል እንቅስቃሴ አካል መሆን እንችላለን በሚለው እንግዲህ ፕሎጊንግ ኢትዮጵያ ቀስ ብሎ የተወለደው። ልጆቹ ወጣት ናቸው፣ ልጆች ናቸው ብዬ በማሰብ ብዙ ጊዜ ቆሻሻ ማንሳትን እንደ መዝናኛ የቆጥሩትም ሰዎች እና እንዴት ሊቀበሉት ቻሉ? እሺ ሶስት ልጆች አሉኝ። ወንዶች ልጆች ናቸው። የአብ አስራ ስድስት አመት የኖሯዋል። ከጥቂት ቀናት በኋላ ሁለተኛው ልሂቅ አስራ አራት አመቱ ነው። አምነን የሁሉም ታናሽ ዘጠኝ አመቱ ነው እና እንዳልሽው ለወጣቶች በተለይ ወደ አፍላጎምስና የተሰገሱ ላሉ ወጣቶች ቆሻሻ ሲያነሱ መታየት ብዙ የሚስብ ነገር ላይሆን ይችላል። ነገር ግን ፕሎጊንግ ቆሻሻ ማንሳት ብቻ አይደለም። ስረቱ ቆሻሻ ማንሳት ደግሞ ችግር የለው አንደኛ እንደ አባት ግቴክን በመልካም ባህሪ የመቅረጽ ኃላፊነት እንዳለበት አባት ስርቼ ማሳየት ስላለብኝ፣ ወንብሼ አፈር መሬት ነክቼ ማሳየት ስላለብኝ፣ እንዲሁም ይህን አድርጎ ይህን አታድርግ ከማለት ገዘን እንደለማለት ነው። ያንን አደርገዋለው ስለዚህ ያንን ው

እና ያንን ምንም ስለ ማደርገው እንዳልሽው ምናልባት ወጣቶች ላይ ሊታይ የሚችለው ቆሻሻ እንዴት አነሳለው ምስልና የሚለው ነገር አይታይም። ይመጡ ለመናገር ሆነ እንደውም እሑድ እሑድን በጉጉት የምንጠብቀው ገና ከቅዳሜ ማታ ጀምሮ የምንዘጋጅበት ፕሮግራማችን ነው። እንግዲህ አሁን እናንተ ብቻ አይደላችሁም እየተሳተፋችሁ ያላችሁት ሌሎች ሰዎችም ብዙ ሰዎችም እያገዟችሁ፣ አባላትም እያሰፋችሁ ነው ከጀመራችሁ ምን ያህል ጊዜ ሆነው? ምን ያህል አባላቶች አሏችሁ አብረዋችሁ የሚሳተፉ? ከጀመር እንግዲህ ወደ አንድ ዓመት ቢጠጋ ነው። ቅድም እንዳልኩሽ እንደ ቤተሰብ ይህን እንቅስቃሴ ከአመታት ሰባት ስምንት ዓመት በፊት ጀምሮ ስናደርገው ነበረ። ምን ያህል አባላት አፈራን? አሁን እንግዲህ ከሁለት መቶ የዘለሉ በጎ ፈቃድ እነዚህ ግን እንጦጦ እንዲመርትን ነው አገልግሎት ወጣቶችን ማንቀሳቀስ ችለናል። በዚህ ጊዜ ውስጥ ው ባለት ቀደም አንድ ሺ ኪሎግራም የሚጠጋ የፕላስቲክ ቆሻሻ ማንሳት ተችሏል። ጉዟችሁ ላይ ጨዋታ ውይይቶችም እንዳሉ ነግሮኛል እና ወጣቶችን የሚያስደስት እስቲ ምን አይነት ውይይቶች ናቸው የሚደረጉት? እንዴት መሰለች የእንጦጦ የብሎጊንግ እንቅስቃሴ እስከ አስራ ስምንት ኪሎ ሜትር ይደርሳል እና ድካም ስለሚኖር ሰብሰብ ብለንም ደግሞ ለመጫወት ለመወያየት የሚያስፈልገን ርዕሶች እናነሳና ሰላሳ ደቂቃ አንዳንድ ጊዜ ዘለቅ ላለ ጊዜ እንነጋገራለን። በተለያዩ ርዕሶች ላይ ለምሳሌ አሁን ዘመኑ ያመጣው ሁላችን የምንጠቀምበት የኢንፎርሜሽን ቴክኖሎጂ ሕይወታችንን በምን መንገድ አሻሽሎታል? ሰው ለሰው እንዲገናኝ አድርጓል ወይስ እያራራቀው ነው? እኛስ በይህን በምን መንገድ እየጠቀምንበት ነው? በመተረፍ አይነት ጥያቄ እያነሳል ብዙዎቻችን ሊባሉ ምስ ደረጃ የስነልቡና ተማሪዎችን አለንበትና ሌሎቹም ማህበራዊ ሳይንስ ተማሪዎች ስላሉ ቁጭ ብለን ሰው ለምን ይትላል? ሲጀመር ም ምንድን ነው ምክንያቱ? አሁን ማንኛውንም ፓርክ ውስጥ የሚንቀሳቀስ ሰው ወይም ደግሞ ሌላ ሀገር፣ ስ ቦታ ያለን ሰው ስለ ቆሻሻ፣ ፕላስቲክ ቆሻሻ ቢጠየቅ አያውቅም አይባልም። እንዲያውም ሊያብራራ ይችላል። ረት አድርጎ ሊያብራራ ይችላል። ያ ከሆነ ለምን ይገላል? ለምንድን ነው የሚሉ ጥያቄዎችን እያነሳን ወያያለን። ጥያቄዎችን እጨርሻለሁ። እንደው ያላነሳሁት ወይም ማስተላለፍ የሚፈልጉት ነገር ካለ ማስተላለፍ የሚፈልገው ምንድን ነው? የፕላስቲክ ቆሻሻ ኖቱን ለመናገር በሆነ እኛ ሀገር አሁን እየተሰራጨ ያለበት መንገድ አስፈሪው። አሁን ከዚ ጋር የምነጋገርበት ሰዓት ጋምቤላ ነው ያለው፣ እና ጋምቤላ ከትናንት ምሽት ጀምሮ

እንዝህላልነት ወዴት ልንሄድ እንችላለን የሚለው ነገር ያሳስበኛል። ና መንግስት የፕላስቲክ አጠቃቀምን በተመለከተ ግልጽ ያለ አቋም ኖሮት እንግዲህ ስለ አረንጓዴ እንትን ብዙ ወራለ እና በዛ በኩል የሚያስፈልገውን ከመንግስት በኩል የፖሊሲ ውሳኔ መስጠት ህብረተሰቡ የፕላስቲክን ወደቻለ መጠን መጠቀም ካላስፈለገው በስተቀር ባለመጠቀም ሲጠቀም ደግሞ በአግባቡ ደጋግሞ አንዱን በመጠቀም ደግሞ አቅሙ ያላቸው ፎቶ ያላቸው ሳይዱ በማድረግ እንዲገለገሉ መልእክት ማስተላለፍ ይፈልጋል። ኤደንን ለዝግጅቷ አመሰግናለሁ። አድማጮች፣ ለዕለተ ሐሙስ ምሽት ያዘጋጀ ናቸው ነኚሁ ነበሩ። ነገ ዓርብ ምሽት ታዲያ ከልዩ ልዩ ዝግጅቶች ጋር እንመለሳለን። ያስተናገድኳቸው አሉላ ከበደ ከብርሃን ጋር በመሆን ነበረ። ነገ ምሽት እስክንገናኝ በዚሁ እንሰናበት። ሰላም